የአፍሪካን ወጣት የሥራ ፈጣሪዎችንና ባለሀብቶችን ያገናኛል የተባለ የአፍሪካ የፈጠራ ሳምንት መድረክ ይፋ ተደርጓል። የአብዛኛውን ሕዝብ ቁጥር የሚሸፍነው ወጣት የኅብረተሰብ ክፍል አመርቂ የኢንቨስትመንት ስራ እንዲከናወን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አሳስበዋል። ከአምስት ዓመታት በኋላ 17 ሚሊዮን የስራ ዕድል ለመፍጠር የሚያስችል አቅም እየተገነባ እንደሆነም አንድ ከፍተኛ የመንግስት ባለስልጣን መናገራቸውን ጠቅሶ የአዲስ አበባ ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅረዋል። አይቢኤ ኢትዮጵያ በተሰኘ ድርጅት አማካኝነት ይፋ የተደረገው የአፍሪካ የፈጠራ ሳምንት ለአፍሪካውያን የሥራ ፈጣሪዎች፣ የቴክኖሎጂ አመንጮችና የመዋዕለ ንዋይ አፍሳሾች መገናኛ መድረክ እንደሚሆን አዘጋጆቹ ይናገራሉ። በተለይም በአፍሪካ ውስጥ ጎልቶ የሚታየውን በቴክኖሎጂ አመንጮች በሥራ ፈጣሪዎችና በባለ ሀብቶች መካከል የሚታየውን ክፍተት ለማገናኘት ዋና መሳሪያ እንደሚሆንም ያወሳሉ። የአይ ቢኤ የበላይ ጠባቂ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ መድረኩ ይህን ብለው ነበረ። አይቢኤ ኢትዮጵያ ሰንተር ፎር ኢኖቬሽን ስትራይቭስ ቱ ክሬት አይቢኤ ኢትዮጵያ የፈጠራ ማዕከል የወደፊቷን አፍሪካ የፈጠራ አዲስ ሐሳብና አሰራር ምንጭ መሪዎችን ለማፍራት ከፍተኛ ጥረት እያደረገ ነው። ለዚህም ነው በዓይነቱ የመጀመሪያ የሆነውን የአፍሪካ የፈጠራ ሳምንት ያዘጋጀው። በመድረኩም ከመላ አፍሪካ ከኖርዌይና በአብዛኛው በቅርቡ ወደ ብልጽግና የወጡ ከሚባሉ ሀገሮች የሚመጡ ወጣቶችን ያገናኛል። በዚህ ጠቃሚ መድረክ አማካይነት በባለሀብቶችና በሥራ ፈጣሪዎች መካከል ያለውን ክፍተት ለመሙላት አስተዋጽኦ እናደርጋለን የሚል ተስፋ አለን። ይህን በማድረግም የህብረተሰብን ትላልቅ ችግሮች አዳዲስ ቴክኖሎጂዎችን በመጠቀም ለመፍታት የሚያስችሉ የፈጠራ ስራዎችን እናበረታታለን። በዓለም ድሃ ወይንም ታዳጊ በሚባሉ አገሮች ሁሉ የህዝብ ቁጥር በከፍተኛ መጠን ያድጋል። በሌላ በኩል ደግሞ አማካዩ የዕድሜ ጣራ ከበለጸጉ አገሮች አኳያ ሲታይ አጭር ነው። በዚህና በሌሎችም ተያያዥ ምክንያቶች ታዳጊ ምጣኔ ሀብት አላቸው በሚባሉት አገሮች የወጣቱ ቁጥር ከየትኛውም የህብረተሰቡ ክፍል ከፍ ብሎ ይገኛል ሲሉ በተለያዩ ማኅበራዊ ጥናትና ምርምር ዘርፎች የተሰማሩ ሊቃውንት ያረጋግጣሉ። በተለይም የምጣኔ ሀብት ሳይንስ ተመራማሪዎች ወጣቱ የህብረተሰብ ክፍል በሥራ እጦት በእጅጉ የሚጎዳ መሆኑና ይህም በተራው ህብረተሰብን ለከፍተኛ ቀውስ እንደሚዳርግ ያስረዳሉ። የአፍሪካ የፈጠራ ሳምንት 2019 ትናንት ይፋ በተደረገበት ወቅት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህን እውነታ በሌላ መልኩ አቅርበውታል። አፍሪካ ከመላ ሕዝቧ 60 ከመቶ ወጣት፣ በተለይ ዕድሜያቸው ከ25 ዓመት በታች የሆነ በጣም ወጣት አህጉር ናት። በአማካይ በወጣትነት ዕድሜ ውስጥ ከሚፈረጁ የዓለም ሀገሮች የመጀመሪያዎቹ ዐሥር አገሮች የሚገኙትም አፍሪካ ውስጥ ነው። ይህን እውነታ ተገንዝበን በወጣቱ ላይ ሀብት ማፍሰስ ካልጀመርን ይህ አሕዛዊ መረጃ ትልቅ ሸክም ሆኖ በከንቱ እንዲባክን እንተወዋለን። በማኅበረሰባችን በፈጠራ ሥራቸው የዕለት ተዕለት ኑሯችንን በአዎንታዊ መንገድ የለወጡ ወጣቶች እንዳሉን እናውቃለን። አሁንም ግን እነዚህን አዳዲስ የፈጠራ ሥራዎች ባለሀብቶች ሊያግዙ የሚችሉባቸው ብዙ ዕድሎች እንዳሉ መገንዘብ በጣም አስፈላጊ ነው። በዚህ መድረክ የተገኙት የኢትዮጵያው የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር ዴታ አህመዲን መሐመድ በዚህ ረገድ የስራ ዕድልን ለመፍጠርና በትልቅ ቁጥር ለማባዛት ፈጠራና ቴክኖሎጂ ማመንጨትን ማበረታታትና ማደራጀት ቁልፍ ጉዳይ እንደሆነ ገልጸዋል። እነዚህ መስኮች በበለጸጉ መጠንና ከንግድ ሥራ ጋር በይበልጥ በተኮራኙ ልክ ማኅበራዊና ምጣኔ ሀብታዊ ለውጥን እውን ለማድረግ መሠረታዊ ድርሻ እንደሚኖራቸውም አመልክተዋል። የሥራ ፈጠራን በተመለከተም መንግሥት አለው ያሉትን ስልታዊ ዕቅድ አስረድተዋል። የኢትዮጵያ መንግስት የሥራ ዕድል ፈጠራ ኮሚሽን የሚባል ተቋም መስርቶ የተለያዩ ስትራቴጂዎች ላይ እየሰራ ይገኛል። ከአንዱ ስትራቴጂዎቹም በ2012 ኢትዮጵያ አቆጣጠር 3 ሚሊዮን የሚጠጉ ስራ እድሎችን መፍጠር፣ በ2017 ደግሞ 17 ሚሊዮን የስራ እድሎችን መፍጠር እና በ2022 ደግሞ 20 ሚሊዮን የስራ እድል መፍጠር የሚያስችል አቅም መገንባት ነው። ይህን ለማድረግ ብዙ ስራዎችን ይጠይቃል። ስለዚህ እነዚህ የቴክኖሎጂ ኢንተርፕሬኒርሽፖች ትልቅ ሀብት እንደሚያመጡ ስለሚታመንበት ለሀገርም የሚኖረው የጂዲፒ ኮንትሪቢሽን ከፍተኛ ስለሚሆን እዛ ላይ የተለያዩ ስራዎችን እየሰራ ይገኛል። የአፍሪካ የፈጠራ ሳምንት ለሚኒስቴር መስሪያ ቤቱ የሚሰጠው ትርጉም ምን እንደሆነም ሚኒስትር ዴታው አብራርተዋል። የአፍሪካ ኢኖቬሽን ሳምንት የምናየው ይሄንን ክፍተት በተለይም ደግሞ ባለሀብቶችን ከቴክኖሎጂ ፈጣሪዎች ጋር፣ ፖሊሲ ሜከሮችን ከቴክኖሎጂ ፈጣሪዎችና ከባለሀብቶች ጋር ሊያገናኝ የሚያስችል ይሄንን እድል ለመጠቀም የተለያዩ የቴክኖሎጂ ፈጣሪዎች ወይም ወጣቶች ባለሀብቶች ከመላው የአፍሪካ አህጉር እንዲገኙ ማስቻል በጣም አስፈላጊ ነው ማለት ነው። የኢትዮጵያ መንግስት ወክሎ የኢኖቬሽንና ቴክኖሎጂ ሚኒስቴርም ለዛ ነው ከአይቢኤ ጋር በጋራ ፓርትነር አድርጎ የዚህ አይነት ፕላትፎርምን ላውንች ማድረግ ያስፈልገው ማለት ነው። በአዲስ አበባ ከተማ ለአንድ ሳምንት ማለትም ከጥቅምት 18 እስከ 23 2013 ዓ ም በሚካሄደው በአፍሪካ የፈጠራ ሳምንት 2019 መድረክ ላይ ከአፍሪካ አህጉርና ከመላው ዓለም የሚመጡ ጀማሪ የሥራ ፈጣሪዎች፣ የቴክኖሎጂ አመንጮች፣ ፖሊሲ ቀራጺዎች፣ ከፍተኛ ባለኢንዱስትሪዎችና ተመራማሪዎች እንደሚገኙ ይጠበቃል። የአፍሪካ የፈጠራ ሳምንት ከአይቢኤ ኢትዮጵያ ጋር በጋራ ያዘጋጁት የኢትዮጵያ የኢኖቬሽን እና ቴክኖሎጂ ሚኒስቴር፣ አፍሪካ ህብረት፣ ኦስሎ ኢንተርናሽናል ሀብ እንዲሁም በኢትዮጵያ የኖርዌይ ኤምባሲ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ